የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ መስከረም 6 ሐሙስ ቀን ዝግጅታችን ጀመረ። ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትሶች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞች አስገድዶ መደፈርንና ግድያን ጨምሮ እጅግ ብዙ በደሎች እየደረሱባቸው ነው ሲል ዛሬ ባወጣው ሪፖርት አስታወቀ። በደቡብ ጎንደር ንፋስ መውጫ ቤተሰቦቻቸው በህዋት ታጣቂዎች እንደተገደሉባቸው የገለጹ ቤተሰቦች የጋራ የሀዘን ስነ ስርአት አካሄዱ። بتجرى كلل يا كفى رهاب مكسته የፌዴራል አደጋ ስጋት ስራ አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እንደሚያቀርብ አስታወቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ ዝግጅታችን እናስደምጣችኋለን። ጤና ይስጥልን የተከበራችሁ አድማጮቻችን፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭታችንን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦ በፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 943 ላይ እንድመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዓለም አቀፉ የሰብአዊ መብት ተቋም ሁማን ራይትስ ዋች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞችን አስገድዶ መድፈርና ግድያን ጨምሮ እጅግ ብዙ በደሎች ደርሶባቸዋል ሲል ሪፖርት አቀረበ። የሁማን ራይትስ ዋች የምስራቅ አፍሪካ ዲሬክተር ለቲቲያ ባደር በትግራይ ክልል የሚገኙ ኤርትራውያኑ ስደተኞች ቀድሞውንም ከአገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል ብለዋል። አያይዘውም በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መደፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው ብለዋል። ዝርዝሩ በአብይ ርዕስ ይቀርባል። የሶማሊያ ፕሬዝደንት መሐመድ አብዱላሂ ፈርማጆ ጠቅላይ ሚኒስትር መሐመድ ሁሴን ሮቤልን ከስልጣን ማገዳቸውን አስታወቁ። ፕሬዚደንቱ ጠቅላይ ሚኒስትሩ ከፕሬዝደንቱ ጋር ጥሩ የስራ ግንኙነት የሌላቸው ሲሆን የተቻኮለ እርምጃዎችንም ይወስዳሉ ሲሉ ከሰዋቸዋል። በቅርቡ አድራሻቸው በጠፋው የደህንነት ሰራተኛዋ ኢክራን ታህሊል ፋራህ ጉዳይ በፕሬዝደንቱና በጠቅላይ ሚኒስትሩ መካከል ከፍተኛ አለመግባባት መፈጠሩ ይታወሳል። እንደ ኤሮፓ አቆጣጠር ከጥር 26 ጀምሮ የተሰወሩትን ሰራተኛ የቀጠራቸው የአገሪቱ ብሔራዊ የደህንነት ተቋም ኢክራን በአልሸባብ የተገደሉ ናቸው ቢሉም አልሸባብ ግን ክሱን አስተባብሏል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬዝደንቱን ውሳኔ አስመልክቶ እስካሁን በጉዳዩ ላይ ምላሽ አልሰጠም። ይሁን እንጂ ለጠቅላይ ሚኒስትሩ ቅርበት ያላቸው ምንጮች ለቪኦኤ እንደተናገሩት ጠቅላይ ሚኒስትር ሮቤል በቅርቡ ለሶማሊያ ሕዝብ ያላቸውን አስተያየት ይገልጻሉ። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ትላንት ረቡ በአፍሪካ ሰሃራ በረሃ አይኤስ የተሰኘውን የሽብርተኛው እስላማዊ መንግስት አራማጅ ቡድን መሪ አድናን አቡ ዋሊድ አልሳሃራዊ መገደሉን አስታወቁ። ከስምንት ዓመታት በላይ በሳህል ውስጥ አሸባሪዎችን ሲዋጋ ለቆየው የፈረንሳይ ጦር ታላቅ ስኬትም ነው ብለዋል። ፕሬዝደንቱ ይህን ይበሉ እንጂ አልሳሃራዊ በምን መልኩ እንደተገደለ ዝርዝር መረጃ አልሰጡም። ምንም እንኳ እስላማዊ መንግስት ቡድን በማሊና ኒጀር ድንበሮች መካከል የሚንቀሳቀስ የነበረ ቢሆንም የተገደለበት ስፍራም አልተገለጸም። ማክሮን በትዊተር ገጻቸው ዛሬ ማታ ህዝቡ ለፈረንሳይ ሲሉ በሰርቫል ና ብራሄን ሳህል ውስጥ ለነበረን ተልእኮ የሞቱትን ጀግኖች ያስባል፣ መስዋዕትነታቸውም በከንቱ አይደለም ብለዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አውስትራሊያ በኒውክለር የሚንቀሳቀሱ የባህር ሰርጓጅ የጦር መርከቦች ኃይል እንዲኖራት ለማስቻል ዩናይትድ ስቴትስ እና እንግሊዝ እንደሚያግዟት ፕሬዚደንት ጆ ባይደን ትናንት አስታውቀዋል። የሶስቱ አገሮች መሪዎች በኢንዶ ፓሲፊክ ቀጠና ላይ ያተኮረ አዲስ የጸጥታ ሽርክና ውስጥ ገብተዋል። በቪኦኤ ዜና ማዕከል የተጠናቀረውን ዘገባ ጽዮን ግርማ ታቀርበዋለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን የአውስትራሊያና የእንግሊዝ ጠቅላይ ሚኒስትሮች ስካት ሞሪሰንና ቦሪስ ጆንሰን ትላንት በኢንተርኔት ላይ ስብሰባ ተገናኝተው ኡከስ በሚል ምህጻረ ቃል የሚጠራውን አዲስ የጸጥታ ትብብር ውል ይፋ አድርገዋል። Today we're taking another historic step to deepen and formalize cooperation among ዛሬ ሶስታችን ሀገሮች ትብብራችንን ይበልጥ ለማጥበቅና ይህንንም በሰነድ ለማስፈር አንድ ሌላ ታሪካዊ እርምጃ እየወሰድን ነው። ምክንያቱም በኢንዶ ፓሲፊክ አካባቢ ዘላቂ ሰላምና መረጋጋት የማስፈኑን ፍጹም አስፈላጊነት እንገነዘባለን። የሶስታችን ሀገሮች የእያንዳንዳችንና የዓለምም የወደፊት እጣ ፈንታ በመጪ አስሮች ዓመታት ተረጋግቶና የበለጸገ በሚሄድ ክፍት ኢንዶ ፓሲፊክ ላይ የሚመረኮዝ በመሆኑ አሁን በቀጠናው ያለውንና የሚለዋወጡ ሁኔታዎችን መጋፈጥ ይኖርብናል። የአውስትራሊያ ባህር ሰርጓጅ መርከቦች ኒኩሌር የጦር መሳሪያ እንደማይታጠቁ ሶስቱን መሪዎች በአጽንኦት ተናግረዋል። መሪዎቹ ትላንት የፈረሙት የጸጥታ ውል የያዛቸውን ተግባራት በመጪው የአንድ ዓመት ተኩል ጊዜ ውስጥ ተፈጻሚ እንደሚያደርጉ የአውስትራሊያው ሞሪሰን ተናግረዋል። የሀገሮቹን ስምምነት አዲስ ምዕራፍ ብለው የጠሩት ቦሪስ ጆንሰን የኒኩሌር ጦር መሳሪያ መሳሪያ እሽቅድድምን የማቆም ግዴታዎቻቸውን አክብረው እንደሚሰሩ ቃል ገብተዋል። አዲሱ ውል ሀገሮቹ በጸጥታና ደህንነት እንዲሁም በቴክኖሎጂ መስክ መረጃዎችን በቀለለ ሁኔታ ለመለዋወጥ እንደሚያስችላቸው ተናግረዋል። የኒውክሌር ባለቤት የሆነችው ሰሜን ኮሪያ ትናንት ረቡ የሞከረችው የባለስቲክ ሚሳኤል የተተኮሰው ለመጀመሪያ ጊዜ ከባቡር ላይ በመተኮስ በተካሄደ ሙከራ መሆኑን የአገሪቱ ማዕከላዊ ዜና ወኪል አመለከተ። ዛሬ ሐሙስ በሳተላይት የተለቀቀው ምስል እንደሚያሳየው ጠቆር ያለ አረንጓዴ ሚሳኤልን ማስወንጨፊያ ተራራማ በሆነው አካባቢ ካለ ዋሻ አቅራቢያ ከሚገኝ የባቡር ሀዲድ ላይ ከተጠመደ መሳሪያ ሲተኮስ ታይቷል። ሙከራው የሰሜን ኮሪያን ተንቀሳቃሽ የሚሳኤል ሬጅመንት አቅም በማሳደግ ብዙ ቦታ የሚገኙ እኩ ኃይሎችን በአንድ ጊዜ ማደባየት የሚያስችል ኃይል ለመፍጠር ነው ሲል የአገሪቱ ማዕከላዊ ዜና ወኪል ዘግቧል። ሰሜን ኮሪያ ይህን የምታደርገው ከእይታ ውጪ በርካታ ትናንሽ የሚሳኤል መሳሪያዎችን በየቦታው በማሰማራት ለዩናይትድ ስቴትስና ሌሎች ምዕራባውያን አገራት የመከላከሉን እርምጃ አስቸጋሪ ለማድረግ መሆኑን ተንታኞች ተናግረዋል። ሰሜን ኮሪያ በትናንትናው ዕለት ያካሄደችው የባልስቲክ ሚሳኤል ሙከራ አንድ ሳምንት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ የተካሄደ መሆኑ ይታወሳል። የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት በሚችገን ክፍለ ግዛት ውስጥ በሚገኝ የአይሁድ ምኩራብ ፊት ለፊት ፍልስጤማውያንን በመደገፍ የሚደረገው ተቃውሞ በሕገ መንግስቱ የመጀመሪያው ማሻሻያ አንቀጽ የተጠበቀ መብት ነው አለ። ፍርድ ቤቱ ሚችገን አን አርበር ውስጥ በሚገኘው የቤተ እስራኤል ማምለኪያ አቅራቢያ በሚደረገው ተቃውሞ ላይ ገደብ እንዲጥል ወይም እንዲከለክል የቀረበውን ጥያቄ ውድቅ አድርጎታል። ተቃውሞው የሚካሄደው እንደ ኤሮፓ አቆጣጠር ከ2013 በየሳምንቱ ጀምሮ ሲሆን የአይሁድ ስልጣን ሙስና ነው የፍልስጤማውያንን እልቂት ወይም ሆሎኮስት ይቁም የሚሉና የመሳሰሉ መፈክሮችን ያነገቡ ተቃዋሚዎች ይገኙበታል። ከአይሁዶቹ እልቂት ወይም ሆሎኮስት የተረፉትን ጨምሮ ወደ ምኩራቡ የሚመጡ አማኞች ሁኔታው የመንፈስ መረበሽ እንዳሳደረባቸው ተናግረዋል። ትናንት ረቡዕ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ወይም ኤፍዲኤ ባደረገው ግምገማ ለሶስተኛ ጊዜ የሚወሰደው የፋይዘር ኮቪድ-19 ማጠናከሪያ ክትባት የሰዎችን የመከላከል አቅም ከፍ የሚያደርግ ነው ሲል፣ አሁን በመወሰድ ላይ የሚገኘውም ከፍተኛ ሕመም እንዳይፈጠር በማድረግ ረገድ በቂ አገልግሎት እንደሚሰጥ አስታውቋል። የምግብና የመድኃኒት አስተዳደሩ ፋይዘር ቀደም ሲል የተሰጡት ክትባቶች ውጤታማነት ከስድስት እስከ ስምንት ወራት ከተወሰዱ በኋላ የመከላከል አቅማቸው እየተመናመነ ስለሚመጣ ሶስተኛውን የማጠናከሪያ ክትባት ለመስጠት እንዲችል ያቀረበውን ጥያቄ እየተመለከተ መሆኑን አስታውቋል። ፋይዘር በሶስት መቶ ሰዎች ላይ ያደረገው ሙከራ የመከላከል አቅማቸውን ካለፉት ክትባቶች ይልቅ ከሶስት እስከ አምስት እጅ በላይ ከፍ እንደሚያደርገው ገልጿል። ይሁን እንጂ የምግብና የመድኃኒት አስተዳደሩ ባወጣው መግለጫ በዩናይትድ ስቴትስ ውስጥ ሕጋዊ ፈቃድ ተሰጥቷቸው እየተሰጡ ያሉ ክትባቶች የከፋውን የኮቪድ-19 ቫይረስም ሆነ ተከትሎ የሚመጣውን ሞትን አሁን ድረስ መከላከል ይችላሉ ብሏል። የዩናይትድ ስቴትስ የመድኃኒት ቁጥጥር አማካሪ ኮሚቴ ፋይዘር ሦስተኛው ዙር የማጠናከሪያ ክትባት ለመስጠት የጠየቀውን ፈቃድ እንዲሰጠው ለመወሰን በነገው ዕለት ይሰበሰባል። ለምሽቱ የተዘጋጀው ዜና በዚያ በቃ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 6 2014 ዓ.ም ዝግጅታችን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የእለቱን አብይ ርዕስ እናስደምጣችሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ወራትን ባስቆጠረው የኢትዮጵያ ጦርነት ውስጥ ኤርትራውያን ስደተኞች አስገድዶ መደፈርን እና ግድያን ጨምሮ እጅግ ብዙ በደሎች እየደረሰባቸው ነው ሲል ሪፖርት አቀረበ። የሂዩማን ራይትስ ዎች የምስራቅ አፍሪካ ዳይሬክተር ላቲሻ ባይደር በትግራይ ክልል የሚገኙ ኤርትራውያን ስደተኞች ቀድሞውኑ ከሀገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮች ና በትግራይ ኃይሎች ጥቃት ደርሶባቸዋል ያሉ ሲሆን አያይዘውም በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ፣ አስገድዶ መደፈርና ዝርፊያ ግልጽ የሆነ ጦርነት ወንጀል ነው ብለዋል። ኤደን ገረመው ዝርዝሩን ታቀርበዋለች። ከዩናይትድ ስቴትስ በተጠናቀረው የሁማን ራይትስ ዋች ሪፖርት ኤርትራውያን ስደተኞች በትግራይ ኃይሎችና በኤርትራ ወታደሮች በኃይል ወደ ሀገራቸው እንዲመለሱ የመገደድ እንዲሁም የሚኖሩባቸው ሁለት የስደተኛ መጠለያ ጣቢያዎችን የማውደምና የመሳሰሉት ግፎች እንደሚደርስባቸው አካቷል። የሁማን ራይትስ ዋች የምስራቅ አፍሪካ ዳይሬክተር ለቲቲያ ባደር ሁኔታውን እንዲህ ይገልጹታል። ኤርትራውያኑ ስደተኞች ቀድሞውንም ከሀገራቸው እንዲሰደዱ ባደረጓቸው የኤርትራ ወታደሮችና በትግራይ ኃይሎች ጥቃት ደርሶባቸዋል ለቲቲያ ባህደር አያይዘውም እየተፈጸመ ያለው ግፍ የጦር ወንጀል ነው ይላሉ በትግራይ ክልል በኤርትራውያን ስደተኞች ላይ እየደረሰ ያለው አሰቃቂ ግድያ አስገድዶ መድፈርና ዝርፊያ ግልጽ የሆነ የጦርነት ወንጀል ነው። የሂውማን ራይትስ ሪፖርት እንደ አውሮፓውያን አቆጣጠር ከህዳር 2020 አንስቶ እስከ ጥር 2021 ዓ.ም ድረስ በሺዎች የሚቆጠሩ ስደተኞችን በሚያስተናግዱት የሕፃጽና የሽመልባ የስደተኛ መጠለያ ጣቢያዎች ውስጥ በኤርትራና በትግራይ ኃይሎች ፍርርቅ ተፈጸሙ የተባሉ በደሎችን የያዘ ሲሆን ሪፖርቱ የ28 ኤርትራዊ ስደተኞችን ቃለ መጠይቅና የሳተላይት ምስሎችንም በምንጭነት ተጠቅሟል። በምርመራው ላይ የኢትዮጵያ ስደ ስደተኞችና ከስደተኛ ተመላሾች አስተዳደር አይራ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር፣ እንዲሁም የተባበሩት መንግስታት ድርጅት የኤርትራ ቋሚ ልዑክን ማብራሪያ መጠየቁን አመላክቶ፣ ነገር ግን ከኤርትራ ምላሽ ባለመገኘቱ አለማካተቱን አስታውቋል። ይሁንና የኤርትራ መንግስት ከዚህ ቀደም በሰጠው ቃል ንጹሐን ዜጎችና ስደተኞች ላይ ይደርሳል የተባለውን ጥቃት አልፈጸምኩም ሲል አስተባብሏል። በተመሳሳይ ህወሓት መደበኛ የትግራይ ኃይሎች ወደ አካባቢው የተንቀሳቀሱት በቅርቡ መሆኑን በመግለጽ ተፈጸሙ የተባሉ በደሎች በሙሉ በአካባቢው ባሉ የኤርትራ ሚሊሻዎች የተፈጸሙ ናቸው ሲሉ ቃል አቀባዩ አቶ ጌታቸው ረዳ ለሮይተርስ አስታውቀዋል። ቃል አቀባዩ በተጨማሪም አጋጣሚዎችን በመጠቀም የሚንቀሳቀሱ ቡድኖች ከነበሩ ያንን ልናስቆመው አንችልም ሲሉ ምላሽ ሰጥተዋል። ሂውማን ራይትስ ዋች ሪፖርቱ ላይ የተባበሩት መንግስታት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን ዩኤንኤችሲያርን በምንጭነት ጠቅሶ በህጻጽና በሽመልባ የስደ ስደተኛ ካምፖች ውስጥ ከሚኖሩ ከ20 ሺ ስደተኞች ውስጥ 7643ቱ መጥፋታቸውን አስታውቋል። በሌላ በኩል የተባበሩት መንግስታት የሰብአዊ መብት ጉዳዮች ከፍተኛ ኮሚሽን ዩኤንኤችሲአር በስደተኛ ካምፖች ውስጥ የተፈጸመውን ከፍተኛ ግፍ አስደንጋጭ ነው ሲል የጠራው ሲሆን በስደተኛ ካምፖች ውስጥ የነበሩት ስደተኞችን ከባለፈው ህዳር ወር እስከ መጋቢት ድረስ ማግኘት አልቻለም ነበር ብሏል። ኮሚሽኑ አያይዞም በአሁን ሰዓት በደቡባዊ ትግራይ ማይ አዲሃሮች መጠለያዎች ውስጥ ስላሉ ኤርትራውያን ስደተኞች በከፍተኛ ሁኔታ ተጨንቀናል በማለት ለሮይተርስ የዜና አውታር አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች የዕለቱን አብይ ርዕስ ዘገባችንን ነበር ያስደምጥናችሁ የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባችን ወደ ስልክ ዘገባ ነው የሚወስደን ከባህር ዳር ከተማ ዛሬ ወደ ደቡብ ጎንደር ዞን ንፋስ መውጫ ከተማ የተጓዘችው አስቴር ምስጋናው በዚያው ትገኛለች። እዚያ ስለተመለከተችው ሁኔታ ልታካፍለን መስመር ላይ አለች። አስቴር እንደምናመሸሽ። እስቲ በቀጥታ ወደ ጥያቄ ልለፍ። በመግቢያ ላይ እንዳልኩት አሁን የምትገኙ ንፋስ መውጫ ከተማ ውስጥ ነው። እስቲ ምንድን ያየሽ? ዛሬ ወደ ከተማዋ ስትገቢ እይታሽን አጋሪን። ምን አገኘሽ? አመሰግናለሁ። ሲሆን ዛሬ በነፋስ መውጫ ከተማ የጋራ የለቅሶ ስነ ስርዓት በስላሴ ቤተ ክርስቲያን ተካሂዶ ሲበተን ነበር የደረስኩት እዛ የጋራ ለቅሶ ላይ ቤተሰቦቻቸው የተጎጉሳቸው አንዳንድ ተጎጂዎቹን አድቼ የማነጋገርም የከተማውንም ድባብ የማየት እድል ገጥሞኛል። ከተማው በሀዘን ድባብ ውስጥ ነው ያለው ሙሉ በሙሉ ህዝቡ ማለት ትችያለሽ። ሀዘንተኛ ሆነው የሚታየው ከአራት የታጠፈ ጋቢ ትከሻው ላይ ጣል ያደረጉት ወንዶችም በብዛት ታያለሽ። ሸሚ ኮት እና ቱሪ ትከሻቸው ላይ ጣል ያደርጉት ሀዘንተኛ ሴቶችን እንዲሁም በከተማው ተመልክቻለሁ። እንግዲህ በከተማው ላይ ከባድ የሀዘን ድባብ ነው ያለው የከተማዋ ነዋሪዎቹ እንዲሁም ደግሞ የመንግስትን አካላት አናግሬ ባገኘት መረጃ የህወሓት ታጣቂዎች በከተማ ነሐሴ አምስት እስከ ነሐሴ አስራ ስድስት እንደቆዩ ነው የገለጹልኝ። በእነዚህ ጊዜያቶች ውስጥ የህወሓት ታጣቂዎች ከባድ የሆነ ጥፋት እንዳጠፉ ነው ነዋሪዎቹ በምሬት የገለጹልኝ። እና እንግዲህ በጋራ ለቅሶ ስነ ስርአት ላይ ያገኘኋቸው አቶ አለባቸው ነጋ የተባሉ ተጎጂ ነው ያገኘኋቸው። ይህ ግለሰብ አራት ቤተሰቦቻቸው ነው ያጡት የሶስት ልጆች እናት የሆነችው ልጃቸውን ከነባሏ የህቡ አታጣቂዎች የመኖሪያ ቤት እንደገደሏቸው ነው የነገሩኝ። ከዛ በተጨማሪ ደግሞ የባሏ አባት እና የልጁ ልጃቸው ሁሉ እንደነበሩ ነው የገለጡልኝ እና በከፍተኛ መሀዘን ስሜት ሆነው ነው ስሜታቸው ነው ያጋሩ። የሟቾቹ ቁጥር በተመለከተ ባት አናግሬያቸው ነበር እና ምንድን ነው ያሉት በከተማው ከሁለት መቶ በላይ ሰዎች አሁን ጠፍተዋል እና በየቀኑ ደግሞ የጠፉት ሰዎችን የፍለጋው ስራ እንደቀጠለ ነው እና ከሁለት መቶ የሚገኙ ሰዎች ሞተው ነው እየተገኙ ያሉ ና የሟቾች ቁጥር እሳቸው እንዳሉ እኛ እንኳን የምናውቀው ሁለት መቶ ሰው እዚህ ከተማ ውስጥ አሁን እንደጠፋ ነው ና አንዳንዶቹ እየሞተው አስከሬ ናቸው ነው እየተገኙ ያለው። አስቴር እንግዲህ በመግቢያሽ ላይ ስትገልጪ ወደ ከተማው ስገባ የጋራ ለቅሶ ነበር እና ያ የጋራ ለቅሶ ሲበተን ነው የደረስኩት ብለሻል ምን ማለት ነው የጋራ ለቅሶ ማለት በጋራ ለቅሶ ተቀምጠው ነው ምንድን ነው እስቲ እሱን ንገሪ እንግዲህ የህወሀት ታጣቂዎች እንግዲህ በቀደም ብዬ በጠቀስኳቸው ቀናት ከነሀሴ አምስት እስከ ነሀሴ አስራ ስድስት ከፋት መውጫ ከተማ ላይ በነበሩበት ሰዓት በርካታ ንጹሃን ዜጎችን ገድለዋል ንብረት እንዳወደሙ በርካታ ንጹሃን ዜጎችን እንደገደሉ ንብረቶች እንደወደሙ እንዲሁም ደግሞ እንደተዘረፉ ገልጸውልኛል። እና እዚህ ላይ ዛሬ ስላሴ ቤተ ቤተክርስቲያን ላይ የጋራ የለቅሶ ስነ ስርዓት የተካሄደው በነዚህ ቀናት ውስጥ የተገደሉ ንጹሃን ዜጎች እርማቸውን የማውጣት ስነስርዓት ነው ያከናገሉት። ከዛ በፊት እንግዲህ በነበረው አለመረጋጋት እንዲህ አደባባይ ላይ ወጥቶ ማልቀስ አይችሉም ነበር የሟቾችን አስከሬን ደሞ ብዙ ከወዳጅ ከዘመድ ጋር ሆኖ የመቅበር እድሉ አላገኙትም እና በጥቅሉ እርማቸውን አላወጡም ነበር እና ከዛን ከነሀሴ አስራ ስድስት የኢትዮጵያ መከላከያ ሰራዊት ልፋት መውጫን ከተቆጣጠረ በኋላ ከነሀሴ አስራ ስድስት ጀምሮ እስካሁን ድረስ እስከ ዛሬዋ ድረስ ማለት ነው። የጋራ የልቅሶት ምስርዓት በከተማው ይካሄዳል። ትላንት ማመቻት፣ ዛሬ ሰባት ተወዛዎች ናቸው እርማቸውን እንግዲህ ከወላጅ ከዘመዶቻቸው ጋር ሆነው ያወጡ። እንደገና ደግሞ እነዚህ የአካባቢው ነዋሪዎች እርማቸውን ለማውጣት ወዳጅ ዘመዶቻቸውን ከሩቅም ከቅርብም እየመጡ በዚህ ቤተክርስቲያን በየቀኑ ነው የለቅሶ የጋራ ስነ ስርአት እንደሚካሄድ የገለጹ ነው። የጋራ ስነ ስርአት ለቅሶ ሲያካሂዱ ማለት እንግዲህ የአስክሬኖችን በድጋሚ የመቅበር ስነ ስርአት ነው የሚያካሂዱት ወይስ አስቸውን የቤተሰቦቻቸውን አስክሬን ቀብረው ለቅሶ ብቻ ነው የሚያደርጉት? ያነጋግርኳቸው አቶ አለባቸው ነብሮ የተባሉ የአራት ቤተሰቦቻቸውን ያጡ ግለሰብ ቤተሰቦቻቸውን የቀበሩት በለት ሁለት መቅበር ታቸው አልቻሉም እና የቤታቸው እሩቅ ስለነበረ በለት ሁለት ሄደው ቤተሰቦቻቸውን መቅበር አልቻለም። ግን አስከሬናቸው በማግስት ተቀብሮ እነሱ አስከሬኑ በማግስት ነው እንደቀበሩ የሚነገሩ እዛ ቦታ ላይ ማለት ነው። በለትሎት ሄደው መቅበር አልቻለም፣ ግን በማግስቱ ሄደው እዛ ከቀብሩ ቦታ ላይ እርማቸውን እንዳወጡ ነው የነገሩ አሁን ዛሬ ግን በነበረው የጋራ ስነ ስርዓት ላይ እንዲሁም ያው ከሌሎቹ ሀዘንተኞች ከሌሎቹ ተጎጂዎች ጋር ስለሆነ በጋራ የለቅሶች ስነስርዓት እንዳካሄዱ የገለጽ ከዚህ ስነ ስርዓት ሌላ ያየሽው የተመለከትሽው ነገር አለ በዛሬው ውሎሽ? አዎ፣ ውስ ብዙ መረጃዎችን አግኝቻለሁ። ህወሓት በቆይባቸው ቀናት ውስጥ ንጹሃን ዜጎችን ከማጥፋት በተጨማሪ ንብረት ማጥፋትና ዘረፋ፣ በተጨማሪ ደግሞ መረጃና ማስረጃ የሚጠይቁ ጠንካራ ጉዳዮችን አግኝቻለሁ። በእነዚህ ጉዳዮች ላይ በዝርዝር ጉዳዮች ተመልክችን በሙሉ ዘገባ የምንመለስበት ይሆናል። እሺ አመሰግናለሁ አስቴር። እንግዲህ ቀደም ሲል እንደነገርሽን በአካባቢው ኢንተርኔት የለም። ምናልባት ኢንተርኔት ካገኘሽ ከምስልና ከድምጽ ጋር መረጃዎቹን እንደምታጋሪን ተስፋ እናደርጋለን። በነገው ምሽት ደግሞ ተመልሰን እናገኝሻለን። ለዛሬው መልካም ምሽት፣ አመሰግናለሁ ወደ ተከታዩ ዘገባችን ስንወስዳችሁ ወደ ትግራይ ክልል ነው የምናመራው። በትግራይ ክልል የከፋ ረሃብ መከሰቱ ተገለጸ። የፌዴራሉ መንግስት የትግራይ ክልል መንግስት እንደሌለና ስልጣኑ የጊዜያዊ አስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና ገጠር ልማት ቢሮ ኃላፊና በአደጋና ዝግጁነት ቅድመ ማስጠንቀቂያ ግብረ መልስ ኃላፊ ናቸው የተባሉት አቶ ገብረ እግዚአብሔር አረጋዊ በደቡባዊ ዞን አፍላ ወረዳ ብቻ ብዙ ሰዎች መሞታቸው መሆናቸውን ተናግረዋል። መቀሌ የሚገኘው ዘጋቢያችን አለም ፍስሐ አነጋግሯቸዋል። ተከታዩን ዘገባ እንደሚከተሉ አሰናድቷል። አቶ ገብረ እግዚአብሔር አረጋዊ ከሁለት ሚሊዮን በላይ ተፈናቃዮች እንዳሉ ይናገራሉ። ተፈናቃዮች በትምህርት ቤቶች፣ ዩኒቨርሲቲዎች፣ ቤተክርስቲያንና በረንዳን ጭምር ከሸራሮ ጀምረው እስከ ራያ ተጠለው እንደሚገኝ ገልጠዋል እስካሁን ያሉ ተፈናቃዮች እስከ ሁለት ነጥብ ሁለት ሚሊዮን በላይ ናቸው። እነዚህ ደግሞ በዋንነት ተፈናቃዮች ከምዕራብ ዞን ነው የሚቆጥሎም ከየአካባቢው በሻቢያ በነበረባቸው አካባቢዎችም የወጣጠር በነበረባቸው አካባቢዎችም የተመዛበሉ ናቸው። ስለዚህ በእኛ ብቻ ሳይሆን በአይኤም በኢቲቲኤም የተረጋገጠ ነው። በእኛ ሁለት ነጥብ ሁለት ሚሊዮን እና ከዚያ በላይ እንዳሉ ነው በየዝርዝር መረጃ ያለን በአይኤም ደግሞ ሁለት ነጥብ አንድ ሚሊዮን እንደሆነ መላክተው ስለዚህ የደረስንባቸው አካባቢዎች ቀም ያልደረሰባቸው ነው ልዩነቱ ያለ ማለት ነው። ስለዚህ እነዚህ ተፈናቃዮች ደግሞ ከሸራሮ ጀምሮ እስከ ራያ አዞ መሆንና እስከ ማጫው ነው በብዛት ያሉባቸው አካባቢዎች፣ ግን በሽሬ ስድስት መቶ ሺህ በላይ ተቀጥሎ በአክሱም አድዋ በአብይ አዲ፣ በአድግራት፣ በመቀሌ፣ በውቅሮ፣ በሌሎች ከተሞችም በሺዎች የሚቆጠሩ ተፈናቃዮች ነው ያሉ ማለት ነው። በትምህርት ቤት፣ በዩኒቨርሲቲ፣ በኮሌጅ እንዲሁም በኢትዮጵያ ቤተክርስቲያን እና በብራንዳ ነው ተኝተዋል። ያለ ምንም ጥላ የሌለባቸው ነው ያሉት። ከቤት ንብረታቸው ተፈናቅለው በሁሉም ቦታ ተጥለው የሚገኙና ሌሎች ህብረተሰብ በችግር ላይ ናቸው ብለዋል አቶ ገብረ እግዚአብሔር አረጋዊ። ከስት እስከ ሰባ ቀናት መንገድ በመዝጋቱ የእርዳታ መኪና መግባት አልቻለም። በዚህም ምክንያት ከሚያስፈልገው እርዳታ ከአስር ከመቶ በታች ነው ወደኛ ይገባ ብለዋል። ከጊዜ ወደ ጊዜ አሁን ደግሞ ወደ ራሰ ችግር የምግብ እጥረትና የሰብአዊ ገዛ ችግሮች እየገጠማቸው ነው ያለው። ይሄ የሆነበት ምክንያት ከስሳ ከሰብአ ቀን በላይ መንገድ የተዘጋበት መንገድ ነው ያለው። ስለዚህ ሰ ገዛ ወይም ሰው ድጋፍ ወደ ክልላችን የገባ ያለው ከአስር ፐርሰንት በታች ነው የነበረው። አሁን ደግሞ በዚህ አስራ አምስት ቀን ደግሞ ከዛ በታች የሆነበት መንገድ ነው ያለው። ስለዚህ እነዚህ ተፈናቃዮች በምግብ እጥረትም፣ በመድኃኒትም፣ በሌላ ምግብ ተንክፍ ምግብ ነክ ያሉ ቁሳቁሶችም፣ በጥላም ከፍተኛ ችግር ውስጥ ወድቀው ነው ያሉት። በየጊዜው እርዳታ መድረስና መታደል ባለመቻሉ ህብረተሰብ በረሃብ እየሞተ ነው ይላሉ አቶ ገብረ እግዚአብሔር። አሁን በየአካባቢው ናሲ በጣም ሞት አለ ረሃብ አለ እግር ማመጣ አለ በኦፍላ ብቻ ወስደን በኦፍላ በኮረም አካባቢ ያለው ብቻ ወረዳ ወስደን ከአንድ ሞተ ሰባ አራት ቻ እንደሞቱ መረጃ አለ በየከተማ በአድግራትም በአድዋም በአክሱምም በሽረም በአብይ አድም በየአካባቢውም በረሃብ ህብረተሰብ መሞት ጀምረዋል ኢቨን ተፈናቃይ ብቻ ሳይሆን ይሄ ማህበረሰቡ ኮሚኒቲ ማለት ነው ምግብ እጥረት አለ። ምንም ምግብ የሚቀርብ የለም። ማህበረሰቡ ሲደግፍ ነበር። በየከተማው በየአካባቢው ያለው ሲደግፋቸው ነበር። ተፈናቃያቸው ራስ በራስ መተጋገፍ ነበር። አሁን ሲደግፍ የነበር ራሱ እገዛ የሚፈልግ ነው። ሁን የረሃብ የሞትም ክስተት እየገጠመ አለ። ምሳሌ በሽሬ ከአምስት በላይ የሞትበት አለ። በአድዋም በአክሱምም በአድግራትም በአብ አድም በየ አካባቢ ይህ የገጠመበት ምክንያት ደግሞ ሰው ገዛ ሆን ተብሎ ወደ ክላችን እንዳይገባ ሙሉ በሙሉ በመከልከሉ ወይም ደግሞ የግብር ይውጣ ልክ ባለፈው ሞጥቶ የተባለው አንድ ሞቶ ሶስት መኪና ለአንድ ክፍለ ከተማ ወይም ለአንድ ወረዳ የማይበቃ ሪሶርስ ይዘው እንደገባ ታይቶ እየቀረ ያለበት ምክንያት ነው። አቶ ገብረ እግዚአብሔር አረጋዊ ባለፈው ገብቶ የተባሉት መኪናዎች በአፋር በሰመራ ከተማ ከአንድ ወር በላይ እየቆዩ ነው ብለዋል። ይሄ ኬላ ተብሎ አሰመራ ተሰርቶ ያለው በቀን የቤት መኪናም ጨምሮ ከሀያ አምስት መኪና በላይ ያሳልፍ ይ ያለው እስካን የሚያደርግ ማሽን ማለት ነው። አሁን ተብሎ ደግሞ እሱ ለሳምንታት የሚዘጋበት መንገድ አለ። እንዳይሰራ መኪኖች እንዳይገቡ የሚደረግበት መንገድ አለ። ባለፈው ገብቶ የተባለው አንድ መቶ ሶስት መኪና ከአንድ ወር በላይ ተመራ የቆዩ ነው ተጭነው ምግብ ነው የጫኑት። እዚህ ስገባ 31 32 ሺህ ኩንታል ብቻ ነው ጭነው የገቡት። ይሄ ደግሞ ለአንድ ወረዳ ወይም አንድ ከተማ ላሉ ተፈናቃይ አይበቃም። ለምሳሌ ሽራ ያሉ ተፈናቃዮች በወር ከ85 ሺህ ኩንታል በላይ ያስፈልጋቸዋል። በአድግራት ያሉ ተፈናቃዮች በወር ከ34 35 ሺህ ኩንታል በላይ ያስፈልጋቸዋል። ገባ የተባለ ግን ይህችን 79 መኪና ኩን ጭነው የገቡበት ግን 31 32 ሺህ ኩንታል ነው። በዚህ አካባቢ ህዝባችን ለከፋ አደጋና ሞት ስለሚጋለጥ የዓለም ማህበረሰብ ያለ አንዳች ገደብ ሰብአዊ እርዳታ በየጊዜው ማስገባት እንዳለባቸው ጥሪያቸውን አስተላልፈዋል። ማህበረሰብ አለም አሁንም በአጽንኦት የምንጠይቀው ሰብአዊ እገዛ ያለ ገደብ ወደ ክልሉ መግባት አለበት፣ ሰው በረሃብ መሞት የለበትም የሚል ነገር አለን። ሁለተኛ ደግሞ ያሉ የዓለም አቀፍ ተቋማት ኤጀንሲ ኢንተርናሽናል ኢንጂኦም ለዚህ ችግር ተጠጥተው በየጊዜውም የሚቀርቡ እነሱም በደንብ የሚያውቁትና የሚያዩት ነው። ስለዚህ ለዓለም አሳውቀው በፍጥነት አሁን ምልክቱ ሳይጨምር ወደ ከፋ ችግር ሳይገባ ሰብአው ከዛ ወደ ክልሉ የሚገባበትና እኛም ወደ ማህበረሰቡ የሚደርስበት መንገድ ቢፈጠር የተሻለ ነው የሚል እምነት ነው ያለው። በትግራይ ግብርናና ገጠር ልማት ቢሮ ዳይሬክቶሬት ዳይሬክተር የአደጋ ዝግጅነት ቅድመ ማስጠንቀቂያና ግብረ መልስ አቶ ገብረ እግዚአብሔር አረጋዊ ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ ቀሌ ወደ ሰሜን ወሎ ነው የምናልፈው። የፌዴራል አደጋ ስጋት አመራር ኮሚሽን በህወሓት ቁጥጥር ስር ወዳሉ የሰሜን ወሎ አካባቢዎች እርዳታ እንደሚቀርብ አስታወቀ። የፌዴራል መንግስት ከዓለም የምግብ ፕሮግራም ጋር በመተባበር አቅርቦቱ እንዲዳረስ እየተደረገ እንደሆነ ነው ኮሚሽነሩ ያስታወቀው። በፌዴራል መንግስት ቁጥጥር ስር ላሉት የደቡብ ወሎና የአፋር አካባቢዎችም የእርዳታ እህል እየተላከ መሆኑን የኮሚኒኬሽኑ ዳይሬክተር ደበበ ዘውዴ ለአሜሪካ ድምጽ ገልጸዋል። የኮሚሽኑ የኮሚኒኬሽን ዳይሬክተር ናቸው አቶ ደበበ ዘውዴ። አቶ ደበበ በወሎ ረሀብ ተከስቷል የሚለውንም እንደማይቀበሉ ተናግረዋል። አዲስ ቸኮል ተጨማሪ አለው። የኮሚሽኑ ህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ወደ አሜሪካ ድምፅ እንዳስታወቁት መንግስት ድጋፍ ማድረግ በማይችልባቸው የሰሜን ወሎና ዋጋ አካባቢዎች በዓለም የምግብ ፕሮግራም አማካኝነት ድጋፍ እየተደረገ ነው ብለዋል። ሜን ሁሉ ላይ ዜጎቻችን አሉ። እነዚህን ተደራሽ ማድረግ ግድ ይላል። የሰሜን ወሎን አጠቃላይ ወረዳዎች ሸፍኖ ይሰራ የነበረው የአማራ መልሶ ማቋቋምና ልማት ድርጅት ነበር። አሁን ባለው ሁኔታ እዛ ጋር ገብቶ መስራት አይችልም። ስለዚህ እዛ ላሉ ወገኖች ድጋፉ መድረስ ስላለበት መንግስት ቢልክ ወይ ያቃጥሉታል ወይ ይዘርፉታል። ስለዚህ አማራጭ በመፈለግ መንግስት በደብልፊፍ በኩል እንዲገባ ነው እየተደረገ ያለው። ምክንያቱም ዩኤን ነው በራሱ ሎጎ እና በራሱ ባንዲራ ተሽከርካሪዎችን ማስገባትና ማከፋፈል ስለሚችል ነው። በመንግስት በኩል መሟላት የሚገባቸውን አሟልተንኛ በአሁኑ ወቅት ለሰሜን ወሎ የሚሄደው እርዳታ እንዲደርስ እየተደረገ ነው። ከየት እኛ ኮምቦልቻና ውሮታ ማዕከላዊ መጋዘኖች አሉ። ከዛ ማዕከላዊ መጋዘን እየጫን ነው። ይህን በምልህ ሰዓት እየሄደ ነው። ትላንትናም አምስት መኪና አንድ ሺ ዘጠኝ መቶ አርባ ኩንታል ዳውንት ወረዳ ለተረጂዎች ሄዷል። ከዛ ውጪ ግን ከደብ ኤፍ ፒ ጋር በተደረገው ስምምነት በቀጣይ ባሉት አምስት ቀናት ውስጥ ሁሉንም የሰሜን ወሎ ወረዳዎችና አስተዳደሮች ተደራሽን ይደረጋሉ። ከዚህ ባሻገር ከሰሜንና ደቡብ ወሎ እንዲሁም ከዋግምራ ተፈናቅለው በደሴ ከተማ የሚገኙ ከሁለት መቶ ሰባ ሺህ በላይ ተፈናቃዮች መኖራቸውን የገለጹት አቶ ደበበ ለእነሱም ድጋፍ እየቀረበ መሆኑና አብዛኛው ድጋፍ እየቀረበ ያለውም በመንግስት አማካኝነት ነው ብለዋል። ከሰሜን ወሎ አስራ ሶስት ወረዳዎች እና ስምንት ከተማ አስተዳደሮች ከዋግምራ ከሰቆጣና አካባቢው እንዲሁም ከአፋር ክልል ከያሎ ወረዳ ለደቡብና ለሰሜን ወሎ አጎራባች ከሆኑት ወረዳዎች ወደ 270318 ሰዎች ተፈናቅለው በደሴ ከተማ ይገኛሉ። እነዚህ ወገኖች ያው በመንግስትና በአጋር አካላት በአሁኑ ሰዓት ድጋፍ እየተደረገላቸው ናቸው። አሁን ከገለጽኩ ሁሉ ውስጥ 118 ሺህ በመንግስት የሚደገፍ ሲሆን 60 ሺህ ደግሞ መንግስት ያልሆኑ ድርጅቶች ህብረት የሚደገፉ ናቸው። ቀሪዎቹ 92 ሺህ ደግሞ ያው ድጋፍ እርዳታ እየቀረበላቸው መሆኑን ገልጽልሃለሁ። አስራ ሰባት ሺህ ዲስፕሌይስድ የሆኑ ሰዎች አሉ እነዚህም ከስድስት ወረዳዎች ነው የተፈናቀሉ ጉሊና ያለው አውራ እዋ ቴሩና ጭፍራ ከነዚህ ለተፈናቀሉ ቅድም ለጠቀስኩት ቁጥር እስከ ትናንትና ድረስ ማለት ትላንት ከትላንት ወዲያ አስር ሺህ አራት መቶ ዘጠና ሁለት ኩንታል ወደ አካባቢው ተልኳል ድጋፉም ተጠናክሮ ይቀጥላል የረጂ ድርጅቶች በትግራይ ላይ የተከሰተው ሰብአዊ ቀውስ የሰጡትን ትኩረት ያህል በሌሎች የአገሪቱ አካባቢዎች ለተከሰቱ ተመሳሳይ ቀውሶች ትኩረት እየሰጡ አይደለም የሚለውን የአንዳንዶችን ወቀሳ እንደሚቀበሉን የሚናገሩት አቶ ደበበ በመንግስት በኩል ግን ተመሳሳይ ድጋፍ እንዲያደርጉ ከበፊት ጀምሮ ግፊት ሲደረግ ነበር ብለዋል። በዚህም በአማራ ክልል ረጂ ድርጅቶቹ ከመንግስት ጋር ተቀናጅቶ ለመስራት ተስማምተዋል ነው ያሉት። የውጭ ድጋፍ ሰጪዎች ወደ ሰላሳ ሁለት የሚጠጉ በትግራይ ክልል አሉ ይዛ የሚጠቀሙትን ያለ አቅማቸውን እየተጠቀሙ ነው አይደለም። በመንግስት በኩል ግፊት የማድረጉ ጉዳይ የተጓደለበት ጊዜ የለም፣ ግን እነዚህ አካላት ፈጥኖ በመግባት የመዘግየት ሁኔታ አለ። ክብርት የሰላም ሚኒስቴር ሚኒስትር ወይዘሮ ሙፈሪያት ካሚል፣ እንዲሁም ክቡር ኮሚሽነር ባሉበት ከአጋር አካላት ጋር ስብሰባና ውይይት ተደርጓል። በውይይቱ የተነሱ ነጥቦች እንዳሉ ሆነው ከኢትዮጵያ መንግስት ጋር ውል ገብተው እስከሰሩ ድረስ የግድ መግባት አለባቸው የሚልና እነሱም በተቻላቸው አቅም ሪሶርስ የለንም አይደለም። ካለበትም በማምጣት ከሌሎች ፕሮግራሞቻቸውም አጥፈው ወደዚህ በማስገባት ሙሉ አቅማቸውን እንዲሰጡ ስምምነት ላይ ተደርሷል። በጉዳዩ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ የሆኑት እስቴፋን ዱጃሪክ ባወጡት የድርጅቱ ዕለታዊ መግለጫ ላይ ወደ አማራና አፋር ክልሎች በተስፋፋው ጦርነት በአፋር 140 ሺህ በአማራ ደግሞ 233 ሺህ ሰዎች መፈናቀላቸውንና በሁለቱም ክልሎች 1.7 ሚሊዮን የሚሆኑ ዜጎች የምግብ ዋስትና ችግር ያለባቸው መሆናቸውን ገልጸዋል። ድርጅቱ ለረዳት የሚያስፈልገውን በቂ ድጋፍ ባለማግኘቱ እንዲሁም በጦርነቱ ምክንያት ተደራሽ ሊሆኑ ያልቻሉ የተወሰኑ አካባቢዎች ቢኖሩም በሁለቱም ክልሎች የሚቀርበው የድጋፍ ጥያቄ በተሻለ መጠን ለመመለስ ጥረት እያደረጉ መሆናቸውንም አስታውቀዋል። ቃል አቀባዩ በመግለጫቸው ለሁለት ሳምንታት ገደማ ተቋርጦ የነበረው የትግራ ድጋፍ ከጳጉሜ አንድ እስከ ሶስት ድረስ አንድ መቶ አርባ ሰባት የሰብአዊ ድጋፍ የጫኑ ከባድ መኪኖች ወደ ትግራይ መግባታቸውንና በመስከረም አንድም ሰባት ሜትሪክ ቶን የአውሮፓ ህብረት ሰብአዊ ድጋፍ የያዙ አውሮፕላን መቀሌ መግባቱን ገልጸዋል። ይሁንና ድጋፍ በየቀኑ ወደ ትግራይ እንዲገባ ከሚጠበቀው አንድ መቶ መኪና ድጋፍ አንጻር ውስን መሆኑን አስታውሰዋል። ሰሞኑን በማህበራዊ ሚዲያዎች በወሎ ረሃብ ተከሰተ የሚሉ መረጃዎችን በተመለከተ በትላንትናው እለት ለአሜሪካ ድምፅ ቃላቸውን የሰጡት የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ እና የሰሜን ወሎ ምክትል አስተዳዳሪ ዲያቆን ተስፋሁን ባያብል ህወሓት በተቆጣጠራቸው የሰሜን ወሎ አካባቢዎች ችግሩ ሊኖር እንደሚችል ስጋታቸውን ገልጸው መንግስት በሚቆጣጠራቸው አካባቢዎች ግን ረሃብ አለመከሰቱን አመልክተዋል። በጉዳዩ ላይ አስተያየታቸውን የጠየቅናቸው የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር ደበበ ዘውዴም በተመሳሳይ ረሃብ ተከስቷል የሚሉ ቅስቀሳዎች ትክክል አይደሉም ብለዋል። አቶ ደበበ በህወሓት ቁጥጥር ስር ባሉ የሰሜን ወሎና ዋጋ አካባቢዎችም በአምስት ቀን ውስጥ አስፈላጊው ድጋፍ እንደሚደርስ ያላቸውን እምነት ገልጸዋል። ለወሎ ህዝብ እንድረስለት በሚል በማህበራዊ ሚዲያዎች ከትላንትና ጀምሮ በርካቶች የተሳተፉበት የድጋፍ ማሰባሰብ ስራዎች እየተሰሩ ናቸው። የአማራ ክልል መንግስትም በጉዳዩ ባወጣው መግለጫ የድጋፍ ማሰባሰቡ ስራ ለዚሁ ዓላማ በተቋቋሙ አካላት አማካኝነት ብቻ እንዲሰራ አሳስቧል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የአማርኛ ቋንቋ አገልግሎታችን ነው። ወደ ተከታዩ ዘገባችን እንውሰዳችሁ። ከህዳሴ ግድብ ጋር በተያያዘ አስገዳጅ ስምምነት ላይ እንዲደረስ የጸጥታው ምክር ቤት ያወጣውን ፕሬዚዳንታዊ መግለጫ እንደማትቀበል ኢትዮጵያ አስታወቀች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ የጸጥታው ምክር ቤት ፕሬዝዳንት መግለጫ በአብዛኛው ከኢትዮጵያ አቋም ጋር የሚጣጣም ቢሆንም አስገዳጅ ስምምነት የሚባል ነገር ኢትዮጵያ እንደማትቀበል ገልጸዋል። የተባበሩት መንግስታት ድርጅታው ምክር ቤት ትላንት በነበረው ስብሰባ ላይ የወቅቱ የምክር ቤቱ ፕሬዚዳንት በሰጡት መግለጫ ኢትዮጵያ፣ ግብጽና ሱዳን በአፍሪካ ህብረት መሪነት የሚደረገውን ድርድር ዳግም እንዲጀምሩና ከሁሉም ወገን ተቀባይነት ያለው አስገዳጅ ስምምነት ላይ እንዲደርሱ ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ በዋናነት በህዳሴ ግድብ ጉዳይ ላይ ትኩረት አድርገዋል። ቃል አቀባዩ በመግለጫቸው የግድቡ ጉዳይ በትናንትናው ዕለት በተባበሩት መንግስታት የጸጥታው ምክር ቤት በድጋሚ መታየቱን ተችተዋል። ከዚህ ቀደም በግድቡ ዙሪያ ሁለት ስብሰባዎችን ያደረገው የጸጥታው ምክር ቤት ትናንት በነበረው ስብሰባ ላይ የወቅቱ የምክር ቤቱ ፕሬዝደንት ምክር ቤቱን በመወከል በሰጡት መግለጫ ኢትዮጵያ ግብጽና ሱዳን በአፍሪካ ህብረት መሪነት የሚደረገውን ድርድር ዳግም እንዲጀምሩ እና ምክንያታዊ በሆነ የተወሰነ የጊዜ ገደብ ውስጥ በሁሉም ወገን ተቀባይነት ያለው አስገዳጅ ስምምነት ላይ እንዲደርሱ ጠይቀዋል። ይህ የምክር ቤቱ መግለጫ በአብዛኛው ከኢትዮጵያ አቋም ጋር እንደሚጣጣም የገለጹት አምባሳደር ዲና፣ ነገር ግን አስገዳጅ የሚባል ስምምነት ኢትዮጵያ እንደማትቀበል ተናግረዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የሚሄዱ ጉዳዮች ኢንተርናሽናል ፒስ ኤን ሴኪዩሪቲ ትሬት የሆኑ ጉዳዮች ናቸው። ትላልቅ ጉዳዮች ለምሳሌ አሜሪካና አንዱ ሀያል ሀገር ቻይና በኒውክሌር ቢፈላለጉ አጀንዳው እዚያ ይመጣል። ምክንያቱም ዓለምን የሚያጠፋ ነው የሚሆነው። ይሄ ግን አይደለም የሚል ነው የተደረሰባቸው ጭብጦች አሁንም የህዳሴ ግድብ ጉዳይ በሶስትዮሽ ድርድር ማለቅ አለበት የሚል ነው ይህን ተገንዝቦታል። የሶስቱ ሀገሮች ጉዳይ ነው የውሃ ጉዳይ ነው የልማት ጉዳይ ነው የዓለም የጸጥታ ስጋት አይደለም የሚለውን አይነት መንፈስ በያዘ ሁኔታ ነው የተቋጨው። ቱኒዚያ ነች አጀንዳውን ወሰደችው። ነገር ግን ዞሮ ዞሮ እኛ እያልን ያለ ነው አሁንም አስገዳጅ ሊሆን አይችልም አስገዳጅም አይደለም። ቱኒዚያም ይህንን ጉዳይ ይህን ሚና መጫወት አልነበረባትም። ጉዳዩ አሁን ያለው እዚሁ ነው ነው ሶስቱ ሀገራት የአፍሪካ ህብረት መራሹን ድርድር ገንቢ በሆነና በትብብር መንፈስ እንዲያስቀጥሉ ጥሪ ያቀረበው ምክር ቤቱ መግለጫው በሌላ ማንኛውም የድንበር ተሻጋሪ ወንዝ ግጭት ዙሪያ ግን ምንም አይነት መርሆችን እንደማያወጣም በአጽንኦት አስታውቋል ይህን ያለበት ምክንያትም የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ጣልቃ በመግባቱ በሌሎች የድንበር ተሻጋሪ ወንዞች ግጭት ዙሪያም ለመሰል ጣልቃ ገብነት ሊጋበዝ ይችላል በሚል አብዛኛው የምክር ቤቱ አባላት ስጋታቸውን በመግለጻቸው እንደሆነ የምክር ቤቱ ሪፖርት ያመለክታል። ምክር ቤቱ ይህን ፕሬዝደንታዊ መግለጫ ባወጣበት በትናንትናው ዕለት የወቅቱ የአፍሪካ ህብረት ሊቀመንበር የሆነችውና የግድቡን ድርድር በመምራት ላይ የምትገኘው የዲሞክራሲያዊት ሪፐብሊክ ኮንጎ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ክርስቶፌ ሉቱንዱላ አዲስ አበባ ተገኝተው ከኢትዮጵያቻቸው አቶ ደመቀ መኮንን ጋር ለረዥም ጊዜ ተቋርጦ የነበረው የሶስትዮሽ ድርድር ሊቀጥል በሚችልበት ጉዳይ ላይ ተወያይተዋል። ድርድሩ ተቋርጦ የቆየው በዋናነት በግብፅና ሱዳን ምክንያት መሆኑን የገለጹ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ኢትዮጵያ ድርድሩን በማንኛውም ጊዜ ለመቀጠል ዝግጁ መሆኗን ተናግረዋል። የኮንጎ የውጭ ጉዳይ ሚኒስትር ጉብኝትን በተመለከተ ሰውየው እዚህ የጎበኙት የመጡት ማለት ነው ትናንትና ይህን የተቋረጠውን ውይይት ለማስቀጠል ባላቸው ፍላጎት ነው። የዘገየባቸው ምክንያቶች በዋናነት የሱዳንና የግብጽ ድርድሩ ውስጥ ላለመግባት መወላወል ነው። ነገር ግን ከዚህ ቀደምም አሁን ትላንትም ዞሮ ዞሮ የሶስትዮሽ ድርድር ምንም መተኪያ የለውም። በሶስትዮሽ ድርድር ጨርሱት የሚል መልእክት ነው ጠንክሮ እየመጣ ያለውና ሰውየው እንግዲህ የሄዱት ወደ ሱዳን ነው። ሱዳን ያነጋግራሉ። ከዛ በኋላ ግብጽ የሚሄዱ ይሆናል። መቼ ይጀመራል የሚለው ደፊኒትሊ በዚህ ነው ማለት አንችልም። እኛ ነገ ቢጀመር፣ ዛሬ ከሰዓት ቢጀመር ደስታውን አንችልም። ዝግጁ ነን። ግብጽና ሱዳን እሺ ስሉ ውይቱ ይቀጥላል ማለት ነው። ድርድሩን በታዛቢነት የሚከታተሉት የተባበሩት መንግስታት፣ ዩናይትድ ስቴትስና የአውሮፓ ህብረት ከአፍሪካ ህብረት ጋር እኩል የአደራዳሪነት ሚና እንዲኖራቸው የሚሹት ግብጽና ሱዳን በበኩላቸው ድርድሩ የተቋረጠው ኢትዮጵያ በያዘችው ግትር አቋም ምክንያት ነው ይላሉ። ኢትዮጵያ ከአፍሪካ ህብረት ውጭ ያሉት አካላት ከመታዘብ ያለፈ ሚና እንዲኖራቸው እንደማትፈልግ አቋም መያዟ ይታወቃል። በሌላ ዜና አምባሳደር ዲና ለትግራይ ክልል ከሚቀርበው የሰብአዊ አቅርቦት ጉዳይ ጋር በተያያዘ በሰጡት መግለጫ ደግሞ ፌዴራል መንግስት የፍተሻ ሂደቶች ላይ ማሻሻያ ቢያደርግም በብሔራዊ ደህንነት ጉዳይ እንደማይደራደር ገልጸዋል። መንግስት ይህን አቋሙን ለእርዳታ ድርጅቶች በተደጋጋሚ ማሳወቁንም ነው ያመለከቱት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ተከታዩ ዘገባችን ዛሬ ከሰዓት በኋላ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክረተሪ ኃላፊ የተሰጠውን ሳምንታዊ መግለጫን የተመለከተ ዘገባ ይሆናል። የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ህወሓት ባለፉት ሁለት ወራት በአማራ አፋርና ትግራይ ክልሎች በፈጸማቸው አሰቃቂ የመብት ጥሰቶች ላይም ሊቀጥል እንደሚገባው የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ውጤቱ በጥቅምት ወር መጨረሻ ይፋ እንደሚደረግ የሚጠበቀው የአሁኑ የጋራ ምርመራ የተናጥል የተኩስ አቁም እስከተደረገበት ጊዜ ተፈጸሙ በተባሉ ጥሰቶች ላይ ብቻ ማተኮሩን ኃላፊዋ አስታውሰዋል። ይህ ግን በተጠቀሱት ክልሎች በተፈጸሙት ከፍተኛ የመብት ጥሰቶች ላይ መቀጠል እንደሚገባው የገለጹት ኃላፊዋ መንግስት፣ ይህንን አቋሙን ማሳወቁንም አመልክተዋል። ሕወሓት በጋራ ምርመራው ላይ እምነት እንደሌለው በደብዳቤ ማሳወቁ ይታወቃል። ዛሬ በጠቅላይ ሚኒስትሩ ጽሕፈት ቤት የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ያስደምጠናል። ለአዲሱ የኢትዮጵያ 2014 ዓ.ም የመጀመሪያ የሆነው የጠቅላይ ሚኒስትር ጽፈት ቤት ሳምንታዊ መግለጫ ልዩ ልዩ ወቅታዊ ጉዳዮች የተነሱበት ነው። የተባበሩት መንግስታት የሰብአዊ መብት ኮሚሽን ጽህፈት ቤትና የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል ተፈጽመዋል በተባሉ ጥሰቶች ላይ በጋራ ያካሄዱት ምርመራ የመስክ ስራ ከተጠናቀቀ በኋላም የመጀመሪያው ነው መግለጫው። የመስክ ምርመራ ስራቸውን ማጠናቀቃቸውን የገለጹት ሁለቱ ተቋማት ምርመራው ያለበትን ደረጃ በተመለከተ ሰሞኑን ለተባበሩት መንግስታት ሰዓት የሰብአዊ መብት ምክር ቤት ማብራሪያ ሰጥተዋል። መንግስት የጋራ ምርመራው ከታቀደበት ጊዜ አንስቶ ሙሉ ትብብር ሲያደርግ መቆየቱን የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተናግረዋል። ይህ ደግሞ መንግስት የሰብአዊ መብት ጥሰቶችን አስመልክቶ ካለው አቋም የመነጨ መሆኑንም ነው ያስረዱት። ሁሉም ተአማኒነት ያላቸው፣ እደግመዋለው፣ ተአማኒነት ያላቸው በትግራይና በሌሎችም ክልሎች ተፈጸሙ የተባሉ ከፍተኛ የሰብአዊ መብት ጥሰቶች ሪፖርቶች በጥልቀት መመርመር እንዳለባቸው መንግስት የቆመለትና የሚቀጥልበት አቋም ነው። ጥቅምት 22 ቀን የሚወጣውን የምርመራ ውጤት ሪፖርት እየጠበቅን ነው ነው ያሉት። የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የመስክ ምርመራ ስራቸውን ማጠናቀቃቸውን ያስታወቁበት ጊዜ ከሰሜኑ የኢትዮጵያ ክፍል ሌሎች ከፍተኛ የመብት ጥሰቶች ሪፖርት እየተደረጉ ካሉበት ጊዜ ጋር ተቀጣጥሟል። ዛሬ ብቻ እንኳን በደቡብ ጎንደር በምትገኘው ነፋስ መውጫ ከተማ በህወሓት ተገደሉ ለተባሉ 52 ንጹሐን ዜጎች በአካባቢው ባህል መሰረት የቀጠሮ ለቅሶ ተካሂደዋል። በሰሜን ጎንደር ዳባት ወረዳ ደግሞ 200 ንጹሃን ዜጎች ጭና ተክለሃይማኖት በተባለ ቀበሌ በህዋት ታጣቂዎች መገደላቸውን የአካባቢው አስተዳደር እና መንግሥት ማስታወቃቸው ይታወቃል። በሰሜን ወሎ አጋምሳ ደግሞ ንጹሐን ዜጎች መገደላቸውን የኢትዮጵያ መገናኛ ብዙሐንና ዘቴሌግራፍ የተባለ የውጭ ዜና አውታር መዘገባቸው ይታወቃል። በአፋር ክልል ጋሊኮማ መጠለያም እንደዚሁ በህዋት ተፈጸመ በተባለ ጥቃት 240 ንጹሐን ዜጎች መገደላቸውን ክልሉ ያስታወቀው የተባበሩት መንግስታት ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ከሚያካትተው የጊዜ ገደብ በኋላ ነው። ህወሀት የሁለቱን ቡድኖች የጋራ ምርመራ በተለይም የኢትዮጵያን ሰብአዊ መብት ኮሚሽን ተሳትፎ እንደማይቀበል በደብዳቤ ጭምር አሳውቋል። በንፋስ መውጫ በጭና በአጋምሳ በጋሊኮማና በሌሎችም አካባቢዎች ተፈጸሙ በተባሉ ከፍተኛ የሰብአዊ መብት ጥሰት ወንጀሎች እጁ እንደሌለበትም ነው በተለያዩ አጋጣሚዎች አስታወቀው። የኢትዮጵያ መንግስት የየአካባቢዎቹ ነዋሪዎችና የተጎጂ ቤተሰቦች ግን የግፍ ግድያዎቹ የተፈጸሙት በህዋት ታጣቂዎች መሆኑን በተደጋጋሚ ይናገራሉ። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም እንዳሉት የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ የሚያካትተው የኢትዮጵያ መንግስት የተናጠል የተኩስ አቁም እስካወጀበት ጊዜ ተፈጸሙ የተባሉ ጥሰቶችን ብቻ ነው እና ምርመራው በአማራ በአፋርና በትግራይ ክልል ጭምር ባለፉት ሁለት ወራት በህወሓት ተፈጸሙ ባሏቸው ጥሰቶች ላይ ጭምር ሊቀጥል እንደሚገባው በመግለጽ የመንግስትን አቋም አንጸባርቀዋል። እነዚህ ሁሉ አሰቃቂ የመብት ጥሰቶች በተለይም በአማራና በአፋር ክልሎች የተፈጸሙት እንደዚሁም በትግራይ ክልል በህወሓት ስር የተፈጸሙት የዚህ ምርመራ አካል መሆን አለባቸው። ስለዚህ የኢትዮጵያ መንግሥት ያንን ያምናል፣ ይህንን ሐሳቡንም አካፍሏል። እናም ጉዳዩን ለመመልከት እድል ይኖራል ብለን እናምናለን ነው ያሉት። የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም በዛሬው መግለጫቸው በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አድማጮች ከሁለተኛው አጋማሽ ወደ 13 ደቂቃ ዛሬ ወደ መጀመሪያው አጋማሽ ገፋ አድርገን ወስደናል። በርከት ያሉ ዘገባዎች ስለነበሩን ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችን የቀጥታ ስርጭታችንም እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተሪ በእጅ ስልካችሁ ቪኦኤ ዶቶር ዶት ሞቢል ላይም ታገኙናላችሁ። ከሰኞ እስከ አርብ አህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022 2095 42 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችን ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብ ና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዷችን እናልፋለን። ባህልና ማህበረሰብ በኦሮሞ ህዝብ ዘንድ በየአመቱ የሚከበረው እሬቻ ወይም የምስጋና በዓል ዘንድሮም እጅግ ጥንቃቄ በተሞላበት ሁኔታ እንዲከበር የአባገዳዎች ህብረትና የኦሮሚያ ባህልና ቱሪዝም ቢሮ አሳስበዋል አዲስ አበባ የምትገኘው ዘጋቢያችን ፀሐይ ዳምጠው በክልሉ የተሰጡትን የማሳሰቢያዎች ይዘት በተመለከተ ለዛሬው ባህልና ማህበረሰብ ዝግጅታችን እንደሚከተለው አሰናድተዋለች የኦሮሞ አባገዳዎች ህብረት ጸሐፊ አባገዳ ጎበነ ሆላ እሬሶ የ2014 የእሬቻ ክብረ በዓል መስከረም 22 በአዲስ አበባ ከተማ በሆረ ፍንፍኔና መስከረም 23 በብሾፍቱ ሆራ አርሰዲ እንደሚከበር ተናግረዋል። በዘንድሮ በዓልም በተሳታፊዎች ቁጥር ላይ ገደብ ሳይደረግ፣ ሆኖም ለኮቪድ-19 ወረርሽኝ ተገቢው ጥንቃቄ ተደርጎ እንደሚከበር አስታውቋል። ሮ አማ ከን በአሁኑ ጊዜ ኢትዮጵያ ካለችበት ችግር አንጻር የኮቪድ-19 ወረርሽኝ እንዲሁም የሰላም ሁኔታ ጋር ተያይዞ አምና በተወሰኑ ሰዎች ቁጥር ነው የተከበረው። በተለይ ቫይረሱን አስመልክቶ ኅብረተሰባችን ተገቢውን ግንዛቤ እስኪያገኝ ድረስ ብለን ነው በተወሰነ ሰው እንዲከበር ያደረግ ነው። ለሕዝቡ ጤንነትና ሰላም ይቀድማል ብለን ነው በ2013 ዓ በውስን ሰው እንዲከበር ያደረግ ነው። ነገር ግን ባለፈው ዓመት ብዙ ሰው ተከፍቷልና ይቅርታ እንጠይቃለን። በሽታው ዘንድሮም አልጠፋም፣ ይባስ ብሎ እንደ አምናው የከፋ ደረጃ ላይ ነው ያለው። ይሁን እንጂ ህዝቡ በጥንቃቄ ወጥቶ በሆረ ፍንፍኔም ሆነ በሆረ አርሰዲም ያከብራል። ህብረተሰቡ የራሱን ሰላምና ደህንነት እንዲያስጠብቅ እንዲሁም ከኮቪድ-19 ወረርሽኝ እንዲጠነቀቅ አባገዳ ጎበነሆላ ምክረ ሀሳብ ለግሰዋል። አንድ አገር ሰላም የሚሆነው ህዝቡን በሰላም ወጥቶ የሚገባው መንግስት ሲኖር ነው። መንግስት ደግሞ ከህዝብ ጋር መሆን አለበት። ስለዚህ የሰላም ስጋት እንዳይኖር ኃላፊነቱን ለጸጥታው ዘርፍ ሰጥተናል። ሁለተኛው ስለ ኮቪድ-19 ነው። እሱም በተመለከተ ለጤና ዘርፍ ሰጥተናል። ነገር ግን የዚህ ዓመት ክብረ በዓል ባለቤት ህዝብ ስለሆነ ግንባር ቀደም ሰላም አስከባሪው ህዝቡ ራሱ ነው። የቫይረሱን ስርጭት ለመቀነስ ህዝቡ በጤና ባለሙያዎች የሚሰጡትን ምክሮች ስራ ላይ መዋል አለበት። የኦሮሚያ ባህልና ቱሪዝም ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ብርሃኑ ቡጤ በበኩላቸው ህብረተሰቡ ኮቪድን እየተከላከለ በዓሉን እንዲያከብር ጥሪ አድርገዋል። खोित मिखिले नो सबा कोई गस्त सफ्तो आ አባ ገዳዎችም በሰጡት አቅጣጫ መሰረት ነው ህዝቡ አሚን ብሎ ተቀብሎ። በዘንድሮ ደግሞ ያንን ማድረግ አይቻልም። ህዝባችን በተለያየ ሁኔታ ሰፋፊ የሆኑ መድረኮችን እያከናወነ ነው የነበረው። እስካሁን ድረስ የተለያዩ መድረኮች በአደባባይ በተለያዩ ሁኔታዎች እየተከናወኑ ነው ያሉት። ያ እየሆነ ያለው በሽታው ጠፍቶ ሳይሆን ህብረተሰባችን ይነስም ይብዛ ራሱ መጠበቅ በሚችልበት ደረጃ ግንዛቤ እያገኘ የመጣበት ሂደትም ስላለ አሁን በሬቻም ላይም እንዲሆን የሚፈለገው ነገር ዋናው ጉዳይ እያንዳንዱ ህብረተሰብ ግንዛቤ አግኝቶ ከቤቱ ሳይነሳ ማለት ነው ከቤተሰቡ ጭምር የሚመጣ ከሆነ ማክስ በአግባቡ መጠቀም መቻል አለን። አምና ህዝቡ ሬቻን በጋራ የማክበር ፍላጎት እንደነበረውና በኮቪድ ምክንያት ተገድቦ እንደነበር ያስታወሱት አቶ ብርሃኑ ዘንድሮ ግን ህብረተሰቡ ስለ ወረርሽኙ ተገቢው ግንዛቤ ስላለው ከከፍተኛ ጥንቃቄ ጋር እንዲያከብሩ መክረዋል። በሽታውን እንዴት መከላከል እንደሚቻል ህብረተሰባችን ግንዛቤ እያገኘ ነው የመጣውና ያንን ግንዛቤ በመጠበቅ ኮቪድ ፕሮቶኮልን በጠበቀ ሁኔታ ማክሲን በመጠቀም የራሱን ርቀት በመጠበቅ ህዝባችን አውቆ መምጣት እንዲችል እና እርስ በራሳችን መጠባበቅም እንድንችል ግንዛቤ እየተፈጠረለት ነው ያለው። በእያንዳንዱ ወረዳ፣ በእያንዳንዱ ዞን ከተማ በእሬቻ በዓሉ አከባበር ሁኔታ ላይ ምን መሆን እንዳለበት ሰላሙን በራሱ ከጸጥታው አካል ጋር ሆኖ ተደራጅቶ በመቀናጀት እንዴት መጠበቅ እንዳለበት እና እሬቻ የሚፈልገው አካሄዶች አሉ እሬቻ በመሰረቱ ሰላሚ ነው የሚያውጀው። የተጣላ ማህበረሰብ ካለ፣ የተጣላ ቤተሰብ ካለ፣ ግለሰብ ካለ ወደ እሬቻ በሚመጣበት ጊዜ ቀደም ብሎ በመታረቅ ነው። ያልታረቀ እርቅን ያላወረደ ሰው እሬቻ ላይ መሳተፍ አይችልም። የኢትዮጵያ ብሔር ብሔረሰብ፣ ጎረቤት ሀገሮችና ከዓለም ዙሪያ የኦሮሞ ባህል ትሩፋት የሆነውን የእሬቻ ክብረ በዓል ላይ ተሳታፊ እንዲሆን የኦሮሞ አባገዳዎች ህብረት ጸሐፊና የቱለማ አባገዳ ጎበነ ሆላ ጥሪ አድርገዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ መሰናዷችን ስናልፍ የተፈጥሮ አካባቢ ሳይንስና ህይወት መሰናዷችን እናገኛለን። የኦሮሚያ ክልል የአየር ንብረት ለውጥና የአካባቢ ጥበቃ ባለስልጣን ምክትል ዲሬክተር አቶ ቦንሳ ያደሳ ባለፈው አመት ብቻ አስራ አንድ የክልሉ ዞኖች የሰደድ እሳት ላይ የሰደድ እሳት በደን ላይ መድረሱን ገለጹ። ገልሞ ዳዊት በዚህ ዙሪያ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል። በተፈጥሮ ድኑ ላይ በደረሰው በዚህ ሰው ሰራሽና የተፈጥሮ የሰደድ እሳት አደጋ ወደ ስድስት ሺህ ሄክታር የሚጠጋ የደን ሀብት መውደሙንም የክልሉ የአካባቢ ጥበቃ ባለስልጣን ምክትል ዲሬክተር አቶ ቦንሳይ አደሳ ገልጸዋል። akkuma beekamu boona boona yeroo qilleensi baay'ee ammaatu እንደሚታወቀው በበጋ ጊዜ በተለይ ኃይለኛ ንፋስ በሚኖርበትና ዝናብ በሚጠፋበት ጊዜ በደን ውስጥ የሰደድ እሳት ሊከሰት ይችላል። የሰደድ እሳቱም አንድም የደረቁ እንጨቶች በንፋስ አማካኝነት ግጭት በሚፈጥሩበት ጊዜ በተፈጥሮ አሊያም በሰዎች ተለኩሶ ሊከሰት ይችላል። እንግዲህ ይህ በየዓመቱ በሀገራችን የሚከሰት ሁኔታ ነው። ዘንድሮም በአርሲ ጭላሎ ተራራ አካባቢ በምዕራብ ሸዋና ምስራቅ ሸዋ አካባቢ በአጠቃላይ በ11 የኦሮሚያ ዞኖች ውስጥ የሰደድ እሳት ተከስቷል። የሰደድ እሳቱን ለመቆጣጠር የየአካባቢው ነዋሪዎች ርብርብ አድርገዋል። ከ6000 ሄክታር አብዛኛው ጉዳት የደረሰው ብሔራዊ ፓርክ ውስጥ ባሉ ሳር በሚበቅልባቸው አካባቢዎች ነው። ለምሳሌ የሚያህል በአርሲ ተራራ አካባቢ በተነሳው ሰደድ እሳት የተቃጠለው ሳር ነው የአካባቢው ነዋሪዎች ሳር እንደገና እንዲበቅል በሚል በለኮሱት እሳት ነው ጉዳቱ የደረሰው። አቶ ቦንሳ የሰደድ እሳት የለኮሱ ግለሰቦች ላይ ተወስደዋል ስላሉት እርምጃም ገልጸዋል። ታካፊም ፍረተም የሚተኩ ታካፊም ጀቀበ የመጀመሪያው እርምጃ ይህ ሰደድ እሳት የባሰ ጉዳት እንዳያደርስ ወዲያው ማጥፋት ነው። በጠቀስናቸው አስራ አንድ ዞኖች ውስጥ ከደረሱት እሳት አደጋዎች የደን ሰደድ እሳት የማይባሉ ክስተቶችም አሉ። ከሁለት እስከ 10 ሄክታር ቃጥሎ የደረሰባቸው አካባቢዎች አሉ። የሰደድ እሳት ትልቅ ጉዳት ያደረሰው በምዕራብና ምስራቅ ሸዋ ውስጥ ነው። ይህንን አደጋ ለመከላከል የአካባቢውን ህብረተሰብ ስለ ደን አጠባበቅ ማስተማር ጀምረናል። የሰደድ እሳቱን የለኮሱ ሰዎችን ደግሞ ህግ ፊት እንዲቀርቡና ቅጣት እንዲበየንባቸው አድርገናል። ሆኖም ይላሉ አቶ ያደሳ ቃጥለው በ11 የኦሮሚያ ዞኖች ይከሰት እንጂ የኦሮሚያ ክልል የደን ሽፋን መጨመሩንም ተናግረዋል። ውት በተና ኦሮሚያ ስታከያ ውጋ ሸንሸ ቁረተማ ገባፍ የኦሮሚያም ሆነ የሀገር አቀፉ የደን ሽፋን በየአምስት አመቱ ተጠንቶ ነው ለዓለም አቀፍ ድርጅቶች መረጃው የሚቀርበው። በዚህም ጥናቱም እንደሚያሳየው የኦሮሚያ የደን ሽፋን በዚህ ባሳለፍነው አመት ሀያ ስድስት ነጥብ ስድስት በመቶ መድረሱ ነው። ይህም ማለት አንድ ደን ደን የሚል መስፈርት የሚያሟላው ስፋቱ ግማሽ ሄክታር ከሆነና የደን ተክል ርዝመቱ ከ2 ሜትር በላይ ከሆነ ብቻ ነው። አቶ ያደሳ የሮሚያ የደን ሽፋን መጠን 99 ሚሊዮን ሄክታር መሆኑን ገልጸው ከዚህም በሰው እጅ የተተከለው ደን ከ100 ሺህ ሄክታር እንደማይበልጥ የተቀረው ተፈጥሮአዊ ደን ነው ብለዋል። ኢትዮጵያ ከ2019 ክረምት ወዲህ ለአራት ዓመት የሚቆይ የችግኝ ተክላ መርሃ ግብር እያካሄደች ነው። አረንጓዴ አሻራ በሚል የሚጠራውና የጠቅላይ ሚኒስትር ጽህፈት ቤት የሚመራው ችግኝ ተክላ ፕሮግራም የተነደፈው በአራት ዓመት 20 ቢሊዮን ችግኞችን የመትከል ዓላማን ያነገበ ነው። ባለፈው እሁድ ጠቅላይ ሚኒስትር አብይ የመርሃ ግብሩን ሶስተኛ ዓመት የመዝጊያ ስነ ስርዓትን በአዳማ ከተማ አከናውነዋል። ዶክተር አብይ በቦታው ለታደሙት እንግዶች በአዳማ ከተማ ከዚህ በፊት በመርሃ ግብር ተተክሎ የነበረው ቦታ መልማት መቻሉን እንደ ምሳሌነት ጠቅሰዋል። የአረንጓዴ አሻራ የመጀመሪያው ዓመት የተተከሉ ዛፎች ናቸው አሁን ጫካ ሆነው የምናያቸው። አረንጓዴ አሻራ ሀሳብ አይደለም፣ የሚጨበጥ የሚዳሰስና ለውጥ የሚያመጣ ነገር ነው። ይህ ቦታ እንደ ማሳያ የተወሰደበት ምክንያት ትንሽ ሞቃታማም ስለሆነ ባጠረ ጊዜ ጫካ ማድረግ ከቻል ድፍን ኢትዮጵያን ማልበስ የሚቻል መሆኑን የሚያረጋግጥልን በመሆኑ ተስፋ እንድንሰንቅ እና ይበልጥ እንድንሰራም ያደርገናል። በአራት አመት ውስጥ ሀያ ቢሊየን ችግኝ ለመትከል አቅደን በሶስት አመት ውስጥ ከ18 ቢሊየን በላይ ችግኞች መትከል ችለናል። በሚቀጥለው አመት ሰባት ቢሊዮን እንኳን ብንተክል 25 ቢሊየን ሆነ ማለት ነው። ባለፈው ሐሙስ ለጋዜጠኞች ማብራሪያ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ቢለነ ስዩም አረንጓዴ አሻራ በዚህ አመት ከታቀደው በላይ መፈጸሙን ተናግረዋል። አቶ ቦንሳ ያደሳ የአረንጓዴ አሻራ መርሃ ግብር ለአገሪቱ ደን ሽፋን መሻሻል አዎንታዊ ገጽታ እንዳለው በምርሃ ግብሩም የኦሮሚያ የአየር ንብረት ለውጥና የአካባቢ ጥበቃ ባለስልጣን በአማካሪነት እየተሳተፈ መሆኑን ገልጸዋል። አቶ ያደሳ ባለፉት ሶስት ዓመታት የተተከሉት ችግኞች በአሁኑ የደን ሽፋን አሀዝ እንዳልተካተቱ ገልጸው ከተተከሉ 80 በመቶ መጽደቃቸውን ገልጸዋል። የኦሮሚያ ክልላዊ መንግስት አስተዳደር የክልሉን የደን ሽፋን በአንድ ዓመት ከ26.6 በመቶ ወደ 34 በመቶ ለማሳደግ እየሰራ መሆኑንም ተናግረዋል። ለአሜሪካ ድምፅ ገልሞዳዊት አዳማ የተፈጥሮ አካባቢ ሳይንስና ሕይወት መሰናዷችንን ነበር ያስደመጥናችሁ። አድማጮች አሁን የፕሮግራም ማሳሰቢያ ያለን የሳተላይት ስርጭት መስመር ለውጥ መልእክት የአሜሪካ ድምፅ ወደ ኢትዮሳት እየተሸጋገረ ነው። የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ ከሰኞ መስከረም 10 2014 ዓ ም ጀምሮ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ መተላለፍ ይጀምራሉ። በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢና አሁንም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮ ሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ። እንኳን አደረሳ እንኳን አደረሳች መልካም አዲስ ዓመት። የአሜሪካ ድምፅ ዝግጅቶቻችንን አዳምጣችሁ አስተያየት መላክ ጥቆማ ማድረስ ከፈለጋችሁ ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አድማጮች አሁን ከምሽቱ ሶስት ሰዓት ከሀምሳ ስምንት ደቂቃ ይላል ሰዓታችን። ልንሰናበታችሁ ነው የ ያዘጋጀናቸውን ናቸውን ዝግጅቶቻችንን አጠናቀናል። ስርጭቱን በማቀናበር ብርሃን ኃይሉ አብራን አምሽታለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሻውት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ የመሐሙድ አህመድ ተከታዩ ዜማ ለጥቂት ደቂቃዎች አብሯችሁ ይቆያል። እረ በከተማው ጭራሽ በሀገሩ ይላል መሐሙድ አህመድ። በእኛ በኩል ሰላም በደናደሩ። በነገው የአርብ ምሽት መደበኛ ዝግጅታችን እንገናኛለን። Chiba ke ne man ne peru zaftila sir hone se ne ne ga kerim kato ne man se mo se ne ne ga kerim man se mo se ne ga kerim. Bit ke zemenu chuj, bit ke zemenu chuj. Menes kelsi bihoni, kidi na zemenu. Vekvačin tegato, menau men men menu. Vekvačin tegato, menau men